እንኳን ደስ ያለሽ። የት ነበር? እንኳን አብሮ ደስ ያለን። ይህ ሽልማት ምን ማለት ነው ለአንቺ በግል ምናልባት እንደ አንቺ መሆን ለሚፈልጉ አካል ጉዳተኞች ምን ማለት ነው? ምንስ መልእክት አለው? እንግዲህ ይሄ በጣም የታወቀ በዓለም አቀፍ ደረጃ የሚሰጥ በአማራጭ ኖቤል ፕራይስነትም የሚታወቅ ሽልማት ነው። ይሄ ማለት እንግዲህ ጉዳዩን ወይም የአካል ጉዳተኞችን የመብት ጉዳይ የዓለም አቀፍ ችግሮች መፍትሄ አካል አድርጎ የመውሰድ አንድ እርምጃ ወደፊት ነው ብዬ አስባለሁ። ሽልማቱን የሚያዘጋጁት ሰዎች ወይም አብረውሽ የሚሰሩት ሰዎች ለዚህ ሽልማት እንድትበቂ በምን መንገድ አወቁሽ? ይገርምሃል ለዚህ ሽልማት በእጩነት የቀረብኩት የዛሬ አራት ዓመት ገደማ ነበረ እና አላለፍኩኝም ከዛ በኋላ በድጋሜ ታጭቼ የነበረውም በሁለት ሺ አስራ ስድስት አመተ ምህረት ነበር እና ከዛ በኋላ እኔን እንዲያጩኝ አልፈለግኩም ነበር እና ከአንድ ከአምስት አመት በኋላ ብንሞክር ይሻላል የሚል ነገር አስቀምጠን ነበረ። በዚህ አመት ግን የቀረቡትን እጩዎች ሲያዩዋቸው ከቀደሙት እጩዎች ላይ ዝርዝር ላይ ነው ወስደው እኔን የጨመሩኝና ወደዚህ እንድገባ እና ወደ ሽልማቱም እንድበቃ የሆንኩት። እንዳነበብኩት የአይን ብርሃንሽን ያጣሽው የአምስት ዓመት ልጅ ሆነሽ ነበረ። አሁን እዚህ አሁን እዚህ ደረጃ ደርሰሻል። ህይወት ምንድን ነች ለአንቺ? ለእኔ ህይወት እንድንፈታት የተሰጠችን እንቆቅልሽ ናት ብዬ ነው የማስበው። ለእኔ መኖር ማለት በልቶ ማለፍ፣ ሰርተን ለሌሎች ዘርቶ ማለፍ ነው። ሁላችንም እንደምታውቀው ሌሎች ሰዎች ባስተካከሉት የህይወት ማማ ላይ ነው እየተራመድን የምንመጣው፣ እና ምናልባት የሚቀጥለው ትውልድ የሚራመድበትን ማማ ግን ሰርተንለት ካላለፍን አስቸጋሪ ይሆናል እና ለእኔ ህይወት ማለት ለሌሎች ሰዎች ማድረግ ነው። ለእኔ ህይወት ማለት እንግዲህ በህይወቴ ውስጥ ትልቅ ፍላጎት ብዬ የምማስበው በሌሎች መፈለግ በሌሎች ህይወት ውስጥ አስተዋጽኦ ማድረግ ነው። ህግን ያጠናሽው? አዎ፣ የመጀመሪያ ዲግሪ ህግ ነው። ከዛ በኋላ ሶሻል ወርክ አጥንቻለሁ በማስተርስ ወደ ስነ ጽሁፍ የሚያደላ ትምህርት ወይም ጥናት አላደረግሽም? ስነ ጽሁፍ የልጅነት ጀምሮ ወዳጄ፣ በግል እንጂ በትምህርት ደረጃ አልሞከርኩትም። አነጋገርሽ የጥሩ የስነ ጽሁፍ ሰው ወይም በዛ መንገድ ያለፈ ሰው ስለመሰለኝ ነው። አሁን አገላለጽሽ፣ ይሄንን ድንገት የጠየቅኩሽ እና ምናልባት ነሳ ሀዋይ ቀር ገጣሚ ነኝ። ግጥሞችም አሉሽ እንዴ? እሞክራለሁ። ግጥሞች በአሁን ሰዓት እጄ ላይ የሉኝም እንጂ ግጥም እጽፋለሁ። አዲስ አበባም ውስጥ አሁን ራስ ሆቴል በወር አንድ ጊዜ የሚካሄደውን የግጥምን በጃዝ ምሽት ከሚያዘጋጁት ሰዎች መካከልም አንዷ ነኝ። አላሳተምሻቸውም ገና ነኝ። ያው የህይወት ምዕራፍ ብዙ ሆነና ያሳተምኩት እስካሁን ሁለቱን ሴት ልጆቼን ብቻ ነው። ሶስተኛው ልጅ ግጥም ቢሆን እመኛለሁ፣ ግን ገና አልጀመርኩትም። እሺ፣ ትምህርት ነፃ ወጣኝ ብለሻል አንድ ቦታ ላይ ምን ማለት ነው ይሄ? የተወለድኩት ገጠር ነበረ እና አይነ ስውር ሲሆን በዛ ገጠር ውስጥ ብዙ አልተፈለኩም። በእኔ አካባቢ የተወለዱ ልጆች ሁሉ የጋብቻ እድሜያቸው ሳይደርስ ያገቡ ነበረ። እናቴ አስር አመት ልጅ ሆና ነው የተዳረችው። በአስራ ሶስት አመቷ ስለወለደችኝ ቆየች ተብሎ ነው እኔም የት ነበርሽ የተባልኩት እስካሁን ለምን ሳትወለጅ ተብዬ። ስለዚህ አይነ ስውር በመሆኔ እና ወደ ትምህርት በመንጣቴ ከአንደኛ ከያለ ዕድሜ ከመዳር ነጻ ወጥቻለሁ። ሁለተኛ የዝቅተኝነት ምልክት የእርግማን የኃጢአት ምልክት ተደርጎ ከሚታየው አካል ጉዳተኝነት ነጻ ወጥቼ የሀገር ኩራት የመልካም ነገር መገለጫ የመልካም ተጽዕኖ ፈጣሪ ሆኜ የታይቻለሁና ከነዚህ ሁሉ ጨለማ ነገሮች ነጻ ስላወጣኝ ነው ትምህርት ነጻ አውጪ ነው የምለው። በአካል ብቻ ሳይሆን በመንፈስም ደከም ያሉ ሰዎች አሉ። ኢትዮጵያ ደግሞ ለዚህ እንግዳ አይደለችም። አጭር መልእክት ካለሽ? የኔ የህይወት መርህ ከአንድ ሺ መልካም ሀሳቦች አንድ ተግባር ጠንካራ ነው ብዬ አስባለሁ። አንድ ሰው የሆነ ነገር ቢጎድለውም እንኳን ቀሪ ነገሮቹ ከእርሱ ጋር እስካሉ ድረስ ስብእናውን እስካልተነጠቀ፣ ሰው መሆኑን እስካልተነጠቀ ድረስ መልሶ መቆም ይችላል ብዬ አምናለሁ። ስለዚህ አንድ ሰው አንድ የአካል ጉዳት ቢኖረውም እንኳን በጣም ብዙ ችሎታዎች በቀሩት አካሉ ትልቅ ቦታ መድረስ መቻሉን እንመንና እድሎች እንስጠው ነው የምለው። ሁለተኛው እንግዲህ ይሄንን ቃለ ምልልሳችንን ለሚያደምጡ አካል ጉዳተኞች ደግሞ አካል ጉዳተኛ መሆን የህይወት መጨረሻ አይደለም። ምናልባትም ህይወትን በተለየ ቅኔ እንድንፈታ እድል የሚሰጠን ነው። በየቀኑ የሚገጥሙን ችግሮች ልክ ወርቅ በሳት እንደሚፈተነው እኛም ተፈትነን ማንነታችንን እንድናረጋግጥ የተሰጡን የቤት ስራዎች ናቸው። እና አይመችህም ከምትለኝ እንዲመቸኝ አድርግልኝ በማለት ያልተመቻቸውን ሁኔታ በመቀየር ራሳቸውን ለድል እንዲያበቁ ጥሬን አቀርባለሁኝ ነው። አካል ጉዳት ለእኛ ለሆንነው ሰዎች ህይወታችን ነው፣ ላልሆኑት ሰዎች ደግሞ አጋጣሚ ነው እና በምንሰራው ማንኛውም ነገር ውስጥ አካል ጉዳተኝነት ልክ ሞት አለ ብለን እንደምናስበው አካል ጉዳተኝነት አለ ብለን አስበን ፕሮግራሞቻችንን፣ ህንፃዎቻችንን፣ የምንሰጣቸውን አገልግሎቶች ተደራሽ እንድናደርግ ለአካል ጉዳተኞች በድጋሚ ጥሪ ያቀርባለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የትነበርሽ ንጉሴ በድጋሚ እንኳን ደስ ያለሽ። መልካም ቀን።